የለገደንቢ የወርቅ ማዕድን አድርሷል የተባለውን የአካባቢ ብክለትና ያስከተለውን ጥፋት በመቃወም ካዶላ ከተማ አደባባይ በወጣው ሕዝብና በጸጥታ ኃይሎች መካከል በተፈጠረ ግጭት በትናንትናውና በዛሬ ዕለት አምስት ሰዎች መገደላቸውን ቁጥራቸው ሰባት የሚደርስ ሌሎች ደግሞ መቁሰላቸውን ምንጮች ለአሜሪካ ድምፅ አስታውቀዋል። ዛሬ በከተማዋ መሃል የመከላከያ ሰራዊት መስፈሩንና ምንም አይነት እንቅስቃሴ የለም ነው የተባለው። በአካባቢው በአግዋይ ወረዳ አይዲማ ከተማም ህዝብ ለተመሳሳይ ተቃውሞ ወጥቶ እንደሰነበተ፣ የሚድሮክ ኩባንያም ከአካባቢው እንዲወጣ እየተጠየቀ መሆኑ ተገልጧል። በሌላ በኩል የማዕድንና የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር የድርጅቱን ፈቃድ ከዛሬ ጀምሮ ማገዱ ተገልጧል። መለስካቸው አማሃ ዝርዝሩን ይዟል። ትናንት ምሽት ላይ የቪኦኤ ምንጮች እንደገለጹት በደቡብ ኢትዮጵያ በኦሮሚያ ክልል የምትገኘው የአዶላ ከተማ ጸጥታዋ ፈጽሞ ደፍርሶ ነበረ። ምሽቱን ሲሰማ የቆየው የተኩስ ድምፅ ቀላል የሚባል እንዳልነበረም ያረጋግጣሉ። እኛም ዘገባችንን አመሻሹ ላይ ስናጠናቅር በከተማዋ ይሰማ የነበረው የተኩስ ድምፅ ያስተጋባ ነበረ። ለመሆኑ በዚህ ተኩስ የተጎዱ ሰዎች ይኖሩ ይሆን? ከምንጮቻችን አንዱ አቶ ደንበላ ኤሌማ በጥንቃቄ ይዤዋለሁ ያሉትን መረጃ አካፍለውናል። ከትናንት እስከ ዛሬ የተገደሉትንና የቆሰሉትን ሰዎች ስም ዝርዝር ይዘዋል። የቆሰሉት ሰባት ናቸው ይላሉ አቶ ደንበላ። ዲንጋር ክትዬ፣ ቢሳ ጫላ፣ ምሹማ ደንበላ፣ አዲሱ አለማየሁ፣ ኔንኮ ሳፋ፣ ካቲሻ ኔንኮ። የተገደሉ ሰዎችስ ቁጥር ይታወቃል? አዎ አምስት ናቸው። አማን ትግስት የአባቶች ማለት ተሰማ አለምቦ፣ አየኖ ጎበዜ፣ ጉታዳሪ ይሄ እነዚህ ሁሉ ትናንትና ምሽቱን የተገደሉ እና የቆሰሉ ሰዎች ናቸው ወይ? ዛሬ ጠዋት ነበረ። ጉታ ጉታዳሪ ዛሬ ነው የሞተው ከሻፕሶ ሲመጣ በመኪና ሾፌር ነው። ይሄ ጉታዳሪ እስቲ እንዴት ነው የሞተው? እስኪ እሱን ያብራሩልኝ። ጠዋት አንድ ሰዓት ተኩል አካባቢ ነው ከዛ ተሻክሰው እህቱ በአዶላ ሆስፒታል ወልዳ ያለች እሷን ለመውሰድ ሲመጣ፣ ቀጥታ ጫካ ውስጥ የሆነ ዋሻ በዋሻ ግራና ቀኝ ወጡም፣ መኪናው እንዳለ ከፊትም ከኋላም ከግራና ቀኝም ወንፊት ሆኗል። ሶስት ጥይት ነው በእምብርቱ ገብተው ከጀርባ ወጥቶ፣ ትንሽ ሱሳት ወጣ። ሆስፒታል ከገበር በኋላ ህይወቱ ያልፉ። ሌሎቹ ትላንትና የሞቱ ናቸው። በጥይት የሞቱ እና እንደዛ ተረጋግጦ የሞቱ ትላንትና ናቸው። በአብዛኛው በጥይት የሞቱ ናቸው። ጭንቅራታቸው የተመታ ጎናቸው የተመታ እንደዛ እንደዛ፣ የሀክሞች ናቸው እያዩ ወስዶ በሆስፒታል ገብቶ የገነዛቸው። የት ሆስፒታል? አዶላ፣ አዶላ ሆስፒታል። የቆሰሉት የት ናቸው አሁን? የቆሰሉት ሶስቱ አዋሳ ነው ሪፈር የሆኑት። ሌሎች እዛ ሆስፒታል ነው ያሉ፣ አዶላ ነው ያሉት። ሶስቱ ትላንትና ነው ሪፈር የተደረጉ ወደ አዋሳ። አሁን ከዛ በኋላ የህዝቡን አቤቱታ የሚሰማ ሰው አለ ወይም? እንዴት ነው እየተመለሰ ያለው የህዝቡ ጥያቄ? በአስተዳደር በኩል አስተዳደር ምንም ብራካ አለ። አንድም ህዝቡን የሚያይ የለም። ሰራዊቱ ነው ከተማውን ወሮ የያዘ ሰራዊቱ ሰሆን አልናገርም። ምንም የተደረገ ነገር የለም። እንደዚህ አይነት ሁኔታ ነው ያለው። ህዝብን እንደዚህ የሚያረጋጋ ህዝቡ በስጋት በፍራቻ ሱቅ ማንኛውም ገባ እንቅስቃሴ የለም። ሆቴሎች እንደተዘጉ ነው ያሉት። የመንግስት ስራ ይካሄዳል? አልተካሄደም። ከሰኞ ጀምሮ ምንም የተካሄደ ነገር የለም። እንደውም ከእነሱ መካከል ከተማ ምክትል ከንቲባ ጫላ አባሪ ትናንትና ለባፋን ኦሮሞ ፕሮግራም ላይ ቪኦኤ መሰቶ ነበር ሰምቴ። እንደሆነ እኔም ያገናግራቸዋለሁ። እሱ ታስሯል አሉ። እርግጠኛ ነው? ታስረዋል። ታስሯል አሉ። ኔ እኔ በእኔ አላየሁም። ወደዛ አያስጠጉኝ። አሁን ከፖሊሱ ተቀብሎ በቃ ሰው ወደ ወደ እንዳይንቀሳቀስ እኔም ቦታ ብዬ እንደ ትናንትን ነው ከሰው ነው መረጃ እየወሰድኩኝ። ሆስፒታል ገብቼ ነው ይህንን ሁላ መረጃ አሁን ያሰባሰብኩኝ። መንቀሳቀስ አይቻልም፣ በቃ እንድታስረ ነው። የአቶ ጫላ ዋሬን መታሰር ወይንም አሁንም በነፃነት ይኑሩ ለማወቅ ስልክ ደውዬላቸው ነበረ። ስልካቸው ግን አይመልስም። አሁንም ያሉበትን ሁኔታ ከሌላ ምንጭ ለማረጋገጥ አልቻልኩም። በሌላ በኩል ደግሞ በአጋባዊ ወረዳ በአይዲማ ከተማ በርከት ላሉ ቀናት ህዝቡ የሚድሮክ ኩባንያ በለገደምቢ ወርቅ ማዕድን ስራ ሳቢያ አድርሷል ያለውን የአካባቢ ብክለትና በሰውና በእንስሳት ላይ አስከትሏል ያለውን ጉዳት በጽኑ ሲቃወም መሰንበቱን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። አቶ ነጌሳ ጉራቻ ከሰበቱም ቀበሌ ህዝቡ ወጥቶ በቀለማ መንገድ ሁን እያሰማ ነው መንግስት ይስማን ዘረፈን ያለው በልማት ስም በኢንቨስትመንት ስም ስም በኬሚካል እየጨረሰን ያለው ድርጅት ይነሳልን፣ ይዘጋልን። በሰላማዊ መንገድ ምንም ሳይነኩ የሰውንም ቤት ሳይነኩ አኒኑም ሰላማዊ መንገድ ወጥቶ የራሱን ተቃውሞ እየገ ነው። ማንም ግን ሊሰማ አልቻለም። እሱን ሊያዳምጥ የሚችል ማንም አካል እስካሁን አልተገኘም። የኦሮሚያ ብሔራዊ ክልላዊ መንግስት ቢሆን ማለት ልስጥ ወደዚህ መጥቶ ይሄ ያለ ወ በወ በጎቶቤል ምንም ድምፅ ድምፁ እያሰማ አልቻለም። ህዝቡ መንገድ ላይ ወጥቶ እሱን ተቃውሞ ድምፅ እያሰማ ነው። የመከላከያ ሚኒስትሩ ባለፈው ወደ አዶላም ወደ ሻኪሶም መጥተዋል ሲባል ሰምቼ ነበረ። ይህ እውነት አይደለም። እሱም መጥቶ ነበረ አጥጋቢ መልስ ሊሰጥ አልቻለም። ምክንያቱም ቀን ስጡኝ፣ ህዝቡን አማክሩ፣ አሳምኑ ነው የተባለው። እና በቂ ጊዜ ተሰጥቷቸዋል የሚሉት እርስዎ ምንም አሁን ህዝቡ የሚፈልገ

ይህ ችግር ይገኝ እንደሆነና ተቃውሞውም በእርግጥ በይፋ እየተካሄደ ነው የሚል ጥያቄ አንስቼላቸው ነበረ። ችግሩ አለ። ከዚህ በፊትም ሕዝብ እየጠየቀ ነበረ እየታገለም ነበረ። አመራሮችንም እየጠየቁ ነው የቆዩት ከኛ ጭምር እንዳገኝ ሊባት እንዲገኝ ለወደፊትም፣ ባለፈው አመትም የተከሰተው ችግር ከባድ ስለሆነ በኬሚካል ምክንያት ሕዝቡ እያለቀ ስለሆነ አካል ጎደሎ እየተወለደ ነው። እንግዲህ ራሱ ሙሉ አካል ያልሆነ ነው እየተወለደ ያለው ሶ ወንድና ሴት ራሱ ማጋባት እየፈራ ነው። ወጣቶቹ እንዴት እናገባለን ብሎ በስጋት ውስጥ ነው ያሉት። በሌላ በኩል ደግሞ ባላት ጋር የሙስሊም ልጅ እንዴት ምንም ልጅ እንፈጥራለን ብሎ እየሰጉ ነው። ፍራድ ውስጥ ነው ያለ። ነው ያው ጥያቄ ለመንግስትም እያቀረብ ነው። እስካሁን ማስቴ አላገኘም እየጠየቁ ነው ምንድን ነው አሁን በላይ ባለስልጣናት ለእናንተ የሚሰጣችሁ መልስ ምንድን ነው? ከዚህ አጣራፊ ከሆነ ችግር አኳያ ጋለንተኛ ጋር ተጠምቶ ከዚህ በፊት የተከሰተው ችግር በኬሚካል ምክንያት ስለሆነ ይጣራልን ተብሎ ተጠይቆ ነበረ። ያ ማስ በትክክል ተጠምቶ ውጤቱ ለዚህ ሳይነገር ነው ታዲሱ ለማ የሚባል ወሬ የተሰማው አሁን አሁን ያለበት ያው እዚህ መንግስትም ጠይቋል። ጊዜ ይሰጠን፣ ተወያይተን ማስ እንሰጣለን ህብረተሰባችን የማይሆን ኢንቨስትመንት አይሆንም እናቆማለን ብሎ መንግስት አካባቢ እያወያየ ነበር። አቁምናል የምል ማለት አልተቀጠምኩኝ ለህዝባችን የማይሆን ኢንቨስትመንት ስለማያስፈልግን ከወያይትን ውጤት ማለት እንሰጣለን። ህዝብም ወጣት፣ ሽማግሌ ሁሉም በትዕግስት የጠበቀን ነው የመንግስት ምላሽ። እርስዎ እስካሁን ድረስ ምክንያቱም በአካባቢ ያሉ ባለስልጣን ነውና ነው ይሄንም ነው የምጠይቀው። ምንድነው? ከህዝቡ ጋር ተመካክረው፣ እንደው የተሻለ እስከዚያ ድረስ በተረጋጋ ሁኔታ እንዲቀጥል ይሄ ምን እያደረጉ ነው? የኛ በራሳችን በኩል ይዘን የራሱን ድምጽ በተገበይ ሁኔታ ለመንግስት እያሰማ ነው የምናካሄደው። የጥያቄም በሰላማዊ በኩል ማየት እንዳለበት ነው። ህዝቡም የበሪብሻ ሶ ተረባርሶ እንዳይረፈ ይዞ ይወት በሚያጠፋ መልኩ ሳይሆን በትክክል ጥያቱ መጠየቅ አለበት። ያው ይሄን መንገድ አዚዘን እኛን በስርአት መንግስት መመለስ የሚችል የመንግስቱ ምላሽ እንጠብቃለን። እስከዛ በትግስት በትግስት መጠበቅ አለብን። የሆነ የምንለው ግን የኢትዮጵያ መንግስት ይሄን ነገር ላይ አስቸኳይ መፍትሄ መስጠት አለበት። የሰው ህይወት እየጠፋበት ስለሆነ አፋጣኝ አፋጣኝ ምላሽ መሰጠት አለበት። ይሄን ብቻ አይደለም። አዶላ ኢንተርፕራይዝ ራሱ ሚባል አለኛ አካባቢ አዎ፣ በብዙ አመታት እየሰራ ነው የቆዩት አሁንም እስከ ዛሬ ድረስ የሚጠቀሙት የቆዩት ሜርኩሪ መሬት ውስጥ ነው ያለ ዋጋ ጋር እየጠጣን ነው እሱ ራሱ ያው መፍትሄ እንዳገኝ ነው እየተባለ ያለው እኛም እያለ ያለ ነው አብዛኛው ኬሚካል ጋር የተያዘ ችግር መፍትሄ የማግኘት ያለበት ነገር ስለሆነ በፍጥነት ምላሽ መሰጠት አለበት ነው ዛሬ የፋና ብሮድካስት ኮርፖሬሽን ባሰራጨው ዜና የኒድሮ ጎል የነገረንብ የወርቅ ማዕድን ማውጣት ፈቃድ ከዛሬ ጀምሮ መታገዱን አስታውቋል። ፋና የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴርን ኮሚኒኬሽንስ ዲሬክተር በመጥቀስ የነበረው አዋጅ የሚድሮክ ጎልድ የለገደንቢ ወርቅ ማዕድን ማውጣት ፈቃድ እድሳት እንዲደረግ እንደሚፈቅድና የኩባንያው የወርቅ አመራረት ሂደት በአካባቢው ችግር የፈጠረ መሆኑን ሚኒስቴሩ እንዳመነበት አውስተዋል። ለፋና ኮርፖሬት መግለጫውን የሰጡት አቶ ባጫ ፋጂ ጥናት እንደሚካሄድ ገልጸው ጥናቱ በገለልተኛ አካል ከፌዴራል እስከ ቀበሌ ያሉ አማራጮችንና ባለድርሻ አካላትን ባሳተፈ መልኩ እንደሚካሄድ ተናግረዋል። የኩባንያው ወርቅ ማምረት ሂደት መቀጠል ያለመቀጠል ሂደትም በጥናቱ ውጤት የተመሰረተ መሆኑንም የፋና ኮርፖሬት ዜና አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ